ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት አሁን ጀመረ። የኢትዮ ኤርትራ የሰላም ማብሰሪያ መድረክ በአዲስ አበባ። የእኛ የመደመር ሞቶ መቀነስም አለው የእኛ የመደመር ሞቶ የሚቀንሰው በደል፣ ቂም፣ ክፋት፣ ጥላቻ፣ ስንፍና፣ ቀማኛነት፣ ሀገር አለመውደድ፣ ሕዝብን አለማገልገል ይቀነሳሉ። የኤርትራው ፕሬዝዳንት ኢሳይያስ አፈወርቂም የኤርትራን ሕዝብ የሰላም መልእክት አቅርበዋል። የኤርትራን የሰላምታና የፍቅር መልካም ምኞት አጋርቼ የሚሰማኝን ደስታ እየገለጡ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ከሚሌኒየም አዳራሽ ዘገባ ይኖረናል። በቀጥታ አብራችሁን ቆዩ። እሁድ ሐምሌ 8 2010 ዓ ም የምናስተናግዳችሁ አዲሱ አበበና እኔም ሰሎሞን አባተነን የምሽቱን ዋና ዋና የዓለም ዜና አዲሱ ያሰማናል። በድጋሚ የጤና ያስጥልን ሰለሞን፣ ሁለት ነገሮች ላይ በነገር ላይ አንድ አይኔ ሚሊኒየም አዳራሽ የሚካሄደውን ክንውን አንድ አይኔ ቡድኔ ክሮዌሺያ ከፈረንሳይ ጋር የሚቻ ሶስት አይን አለኝ። ለዜና ትልልቅ ነገር ነው። በነገራችን ላይ ሩሲያ ጠቅላይ ሚኒስትር አብይ አህመድን ከሳለች የሚባል ቀልዳ ቀልድ ብጤ ነበረ። የዓለም ዋንጫን ትኩረት ሰረቁብኝ። ቢሆንም የሚከተለውን ዜና አቀናብረናል። ሁለቱ መሪዎች ቀደም ሲል እንደሰማችሁት ዛሬ በሚሊኒየም አዳራሽ ተገናኙ። ንግግርም አሰሙ። የኢትዮ ኤርትራ የሰላም ማብሰሪያ በተሰኘው መድረክ ላይ ለክፋትና ለመግደል አንደመር ያሉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። የከሰርነውን የምናካክስበት ጊዜ ነው በማለት የተናገሩት ደግሞ የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ናቸው። በሚሊኒየም አዳራሽ ለኤርትራ ፕሬዚዳንት ኢሳያስ አፈወርቂ መቀበያ በተሰናዳው የሙዚቃ ዝግጅት ላይ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እውነትና ፍቅር ከሁሉም ይልቃል ብለዋል። ከኢሳያስ ያላተረፍነው ነገር የለም። አሰባስቦናል ያሉት ጠቅላይ ሚኒስትር አብይ ፕሬዚዳንቱን ደጋግመው ኢሱ በሚል ቁልምጫ ሲጠሯቸውም ተሰምተዋል። ጠቅላይ ሚኒስትር ዐቢይ ኢሱ የሰላምና የነጻነት ዋጋን ከጤና ጋር ያመሳስለዋል ያሉ ሲሆን ከሰላምና ነጻነት ውጭ ብልጽግና የማይተገበር ህልም ነው ሲሉም ገልጠዋል። አያይዘውም ሀገር እንደ ሰው ናት፣ እኛ እንደሆነው ትሆናለች፣ ስንከባበር ትከብራለች፣ ስናድግ ታድጋለች በማለትም ተናግረዋል። ከመቶ ሚሊዮን ህዝብ ውስጥ ክፋት የሚያስብ ሰው አይኖርም ማለት እንደማይቻል ገልጠው የመደመር ምስጢር ለፍቅርና ለደስታ ይሁን ለክፋትና ለመግደል አንደመር ብለዋል። ክፉን ካልተጋራ ነው መክኖ ይቀራል ሲሉም ለክፉ ሰዎች ምክር ለግሰዋል። በመድረክ ላይ በአማርኛ ንግግር ሲያደርጉ ከዚህ ቀደም የማይደመጡት ፕሬዚዳንት ኢሳያስ አፈወርቂ መድረኩ ላይ ወጥተው ንግግራቸውን ገና ሲጀምሩ፣ ዝግጅቱን የታደመው በሺዎች የሚቆጠር ህዝብ በከፍተኛ የድምፅ ድጋፍ ተቀብሏቸዋል። ሁለቱ አገሮች ያለፈውን ባህላቸውንና ታሪካቸውን ታሳቢ አድርገው ጥላቻና ቂምን አሸንፈው በጋራ ለልማት እንዲሰሩ የጠየቁት ፕሬዚዳንት ኢሳያስ በበኩላቸው ጠቅላይ ሚኒስትር አብይ አህመድ ለሰላም ያደረጉትን ጥረትና የሚከተሉትን አቅጣጫም አድንቀዋል። ቀደም ሲል እንዳልነው ሰፋ ያለ ዘገባ ከስፍራው በቀጥታ ይኖረናል። ትህዴን፣ የትጥቅ ትግል አቆመ። ራዲዮ ፋና እንደዘገበው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ከ17 ዓመት ትጥቅ ትግል በኋላ ትናንት ሐምሌ 7 2010 የትጥቅ ትግል እንቅስቃሴው ማቆሙን የንቅናቄው ማዕከላዊ ኮሚቴ በሰጠው መግለጫ አስታውቋል። በግንባሩ ለሚገኙ የድርጅቱ አባላትም ከማንኛውም የኃይል እንቅስቃሴዎች እንዲታቀቡም ጥሪ አስተላልፏል። ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት ከመጡ በኋላ በሀገሪቱ እየታዩ ያሉት ለውጦች የድርጅቱና የመላው ኢትዮጵያ ህዝብ የትግል ውጤቶች መሆናቸውንም ነው ትህዴን የገለጠው። በሀገሪቱ ተጥሎ የነበረው የአስቸኳይ ጊዜ አዋጅ መነሳት፣ አብዛኛዎቹ የፖለቲካ እስረኞች መፈታት፣ የዲሞክራሲ ምህዳሩ መስፋትና ለ20 ዓመታት መቋጫ አቶ የቆየው የኢትዮ ኤርትራ ጉዳይ እልባት ሊያገኝ የሚችልበትንና እድል መፍጠሩንም ድርጅቱ በመግለጫው የጠቀሳቸው አዎንታዊ ለውጦች ናቸው። በዚህ አሁን ላይ በሀገሪቱ እየታየ ያለው ለውጥ ከሌሎች የፖለቲካ ፓርቲዎች ጋር በዲሞክራሲያዊ መንገድ ሰላማዊ ትግል ለማድረግ ያስችላል ከሚል እምነት ድርጅት የትጥቅ ትግል ማቆሙን ነው የገለጠው። በመጨረሻም ስፖርት በሩሲያ አስተናጋጅነት ለአንድ ወር ግድም ሲካሄድ የቆየው የዓለም ዋንጫ እግር ኳስ ውድድር አሁን ከአንድ ሰዓት በፊት ተጠናቋል። ለፍጻሜው በደረሱት በፈረንሳይና ቅሬታ አለኝ ታውቃለህ። የመጨረሻዎቹ ተሻሚዎች የዋንጫ ተሻሚዎች ፈረንሳይና ክሮኤሺያ ነበሩ። ከባድ ውድድር ነበረ። ፈረንሳይ ዋንጫ በልተዋል። ሰሎሞን ክፍሌ ዝርዝር አለሁ። በቅድሚያ ለዋንጫው ፍጻሜ የደረሱትን ሁለቱን ቲሞች በንጽጽር ለማስቀመጥ፣ ፈረንሳይ የዓለም ዋንጫን እንደ አውሮፓውያን ዘመን አቆጣጠር በ1998 ታንስታለች አንስታለች በ2006 በሁለተኝነት አጠናቃለች። ክሮኤሺያ ለፍጻሜ ስትደርስ የመጀመሪያዋ ነው። በግማሽ ፍጻሜው ክሮኤሺያ ግዙፉን የኢንግላንድ ብሔራዊ ቡድን፣ ፈረንሳይ ደግሞ ቤልጅየምን አሸንፈው ነው ለዛሬው የዋንጫ ፍጻሜ የደረሱት። የሁለቱም ቡድኖች አሰላለፍ ከግማሽ ፍጻሜው ምንም የተለየ ነገር የለውም። የጀመሩት በሙሉ የቀድሞዎቹ ነበሩ። የፈረንሳዩ ብሔራዊ ቡድን አሰልጣኝ ዲዲር ዴሻም ቲማቸውን ለ1998ቱ ዋንጫ እንዲሁም የማርሴይን ክለብ ለ1993ቱ ሻምፒየንስ ሊግ ለድል ያበቁ ናቸው። በ24 ዓመታቸው ዋንጫውን ለማንሳት ወጣቱ አምበል ለመሆንም የበቁ የእግር ኳስ ተጫዋች ናቸው። በአጠቃላይ ፈረንሳይ ይህን ሁሉ አቅም አጠራቅማ ነበር የገባችው። ጨዋታው በሉዥንኪ ስቴዲየም 12 ሰዓት በኢትዮጵያ አቆጣጠር ተጀመረ። በተጀመረ በ18ኛው ደቂቃ ፈረንሳይ ቀዳሚዋን ጎል አገኘች። አንድ ለዜሮ በመምራት ላይ እያለች በ27ተኛው ደቂቃ ክሮኤሽያ ያቻዋን ግብ በድንቅ ሁኔታ አስቆጠረ። ስታዲየሙ በጩኸት ተናጋ። ብዙም ሳይቆይ በ35ኛው ደቂቃ ላይ ፈረንሳይ የፍጹም ቅጣት የምታገኘ ግሪዝማን መታና አገባ። ሁለት ለአንድ ፈረንሳይ መምራት ያዘች። በዚሁ ውጤት እረፍት ወጡ። ፖግባ በ59ኛው ደቂቃ ከርቀት ያገባት ድንቅ ጎል ለፈረንሳይ አሸንፎ ዋንጫ ማንሳት ያስቻለ ወሳኝ ጎል ሆኗል። በ64ኛው ፈረንሳይ አራተኛዋን አግብታለች። ከዚያ በኋላ የነበረው ጨዋታ በተለይ የክሮኤሽያ ደጋፊዎች ተስፋ የቆረጡበት ሆኗል በ በ68ኛው ደቂቃ ላይ በፈረንሳዩ በረኛ ስህተት የተገኘች ኳስ ለክሮኤሽያ ሁለተኛዋ ጎል ምክንያት ሆኗል። ውጤት ፈረንሳይ አራት ክሮኤሽያ ሁለት። ፈረንሳይ ዋንጫውን ወስዷል። የሦስተኝነቱን ስፍራ ትናንት ኢንግላንድን ያስደነገጠው የቤልጅየም ብሔራዊ ቡድን አግኝቷል። እናመሰግናለን ሰለሞን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በቪኦኤ 24 ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ እሁድ ሐምሌ 8 2010 ምሽት ልዩ ፕሮግራም ነው። የጠቅላይ ሚኒስትሩ ጥቅስ የመጨረሻ የሰላም ጥሪ የጥቅስ መጨረሻ። ተንታኞችን ይዘናል። መሪዎች ህዝብ ህዝብ ሲሸቱ መሪዎች ህዝብ ህዝብ ሲሉ ይሄ ያልተዋጠላቸው በድሮው እንትን የተፈፉ ካድሬዎች አሉ። እነሱን የግድ ማስታገስ መኖር አለበት። አቶ አበባ አበባው አያሌው እዚህ መልኩ ኢትዮጵያ ውስጥ አሁን ልክ ጠቅላይ ሚኒስትሩ እንዳሉት የተለያዩ ቦታዎች ችግሮች አሉ። ህግ የመጣስ ችግሮች ኦፍኮርስ፣ እነዚህ ችግሮች ምንድን ናቸው ተብሎ ቢጠና ጥሩ ነው። ምንድነው ምንጫቸው? ፖለቲካል ናቸው ወይስ ተራ የህግ ጥሰቶች ናቸው። እነሱ እሱ ጥናቱ የሚጠይቅ ይመስለኛል። አቶ ሙሉጌታ አረጋዊ ሽግግር ውስጥ በዛ አምባገነን ስርዓት ውስጥ ከፍተኛ ጥቅም ያገኙ ወንጀል ሲሰሩ የነበሩ ግለሰቦችና ቡድኖች አንደኛ ጥቅማቸውን ለማስከበር፣ ሁለተኛ ደግሞ ከተጠያቂነት ለማምለጥና አጋብተው የያዙትን ንብረት ፕሮቴክት ለማድረግ ለውጥ እያመጣ ያለው አመራር እነሱን ወደ መቅጣትና በተለይ ደግሞ የኢኮኖሚ ሪዲስትሪቢሽን ማድረግ እንዳይችል እሳትን በማጥፋት እንዲጠመድ የማድረግ ስልታቸው አቶ ጃዋር መሐመድ ይዘናቸዋል። አብራቸውን ቆዩ። አሁን ወደ መጀመሪያው ዝግጅት እናልፋለን። አዲሱ ቅድም ዜና ስታነብ የዜናውን መንፈስ የዛሬውን የሚሌኒየም አዳራሽ መንፈስ ለመጠቃቀስ ስትሞክር ነበርና እንዴት አገኘኸው? እኔ እስከታተል ነበር አንተ አንድ አይንህን ቅድም አንድ አይንህን ሩሲያ አንድ አይንህን አዲስ አበባ ላይ አድርገህ። ለዚህ ነው ዜና ያጠረብኝ። ድንቅ ነው ግን የአዲስ አበባ ይበልጣል። በሆነቱ በጣም የደመቀ በጣም የሚገርም ሌላ የዋንጫ አይነት መድረክ ነበር አዲስ አበባ ላይ የታየው። እንዲህ የጋለ መድረክ ሳይታይ ብዙ ጊዜ ሆነ። ኢትዮጵያና ኤርትራ እኮ ላለፉት አርባ አራት እና አርባ አምስት ዓመታት በእንደዚህ አይነት ውጥረት፣ በእንደዚህ አይነት ደም አፋሳሽ ውጊያዎች ውስጥ ያለፉ አይመስልም ነበረ። የዛሬውን መድረክ ላይ አደለም እንዴ? የሚገርም ነው። ትናንትና ሻለቃ ዳዊት አንድ የተናገሩት ዛሬ እኔ ላይ ሊፈጸም ጥቂት ጊዜ ወጣኝ። እኔ ቆፍጣና ወታደር ነኝ፣ አልቅሻላቅም ብለዋል። አልተነፋረቅኩም ብለዋል። ፕሬዚዳንት ኢሳያስ በአማርኛ ሲናገሩ እኔ ደግሞ ባላቃቸውም አዲስ አበባ ዩኒቨርሲቲ ተጓደኞቻቸው ጋራ በአማርኛ ሲያወሩ ታዩኝ። የሚገርም ነው እና በጣም ብዙ ሌሎች የምናውቃቸው ነገሮች አሉ። በነገራችን ላይ አማርኛን በተመለከተ አሁን የማናነሳቸው ግን፣ እንዳልከው ይሄ ራሱ አንድ ትልቅ ለውጥ ነው፣ ትልቅ እድገት ነው። እና ጠቅላይ ሚኒስትሩም ይሱ እያሉ አንተ እያሉ ነበር የሚያናግሯቸው አዳራሽ ውስጥ የተሰበሰበው ሕዝብ ይሱ ይሱ እያለ ሲጮህ መስማት አዲስ አበባ ላይ በጣም የሚገርም ነገር ነበረ። በዚሁ መድረክ ላይ በነገራችን ላይ ሙሉን ምሽት ሪፖርተራችን መለስካቸው አማሃ ተገኝቷል። አሁንም እዛው አካባቢ ነው ያለው። መለስካቸው ትሰማናለህ? እንዴት አመሸ? እንዴት አመሻቸው? እየሰማቸው ነው። እንደምን አመሸ መለስካቸው? እስቲ ደህና ነን፣ ደህና ነን። እስቲ እንደው ጠቅለላ አድርገህ እስቲ ከመጀመሪያው ምን አይነት መንፈስ ምን አይነት ሁኔታ እንደነበረ እዛ መሀሉ ያለና እኛ በቴሌቪዥን ስንከታተል ነበረ እና መሀሉ ላለ ሰውና በቴሌቪዥን ለሚከታተል ሰው ያለው ስሜት መንፈስ ትንሽ ለየት ይላልና እስቲ ጠቅለላ አድርገህ ባጭሩ ንገርን ከመጀመሪያ ጀምሮ ከመግቢያው አካባቢ ጀምሮ ከዘጠኝ ሰዓት አካባቢ ጀምሮ ያለው ሰልፍ የሚገርም ነበረ። ለመግባት እና በጣም በችግር ነው የተገባው። እዛ ደግሞ እንዳያቸው እናንተም በሺዎች ሊቆጠር ህዝብ ነው ያለው። እና ልክ እነሱ መሪዎቹ ሲገቡ በስክሪን ሲታዩ የሰው ጩኸት ቦታ ኢሳያስ፣ አብይ፣ አብይ የሚለው ጩኸት ሌላ ነበረ። የጋራ ነበረ። በዚህ ሁኔታ ነው እንግዲህ የተቀበላቸው። ከዛ በኋላ ሁለቱ የሃይማኖት አባቶች የክርስትና ተከታዮችና ተከታዮችና የእስልምና እምነት ተከታዮች ጸሎት አደረጉ። ከዚያ በኋላ ነው እንግዲህ የጀመረው ዘፈን ነበረ። የተለያዩ ምናምን ነገር ነበረ። ብቻ እና እንግዳውም ትልቅ የሆነ የሰላምታና የፍቅር መልእክት ነው ይዘው የመጡት ያሰሙት። ትክክል thank you, thank you. Kubur, ya Ethiopia. Kubur, Dr. Ali Ahmed Ali. Ya Eritran, his. يا سلام تانا يا فكر ملكم من የሚሰማኝን ደስታ እያገለጡ እውን ስላደረጋችሁ ድል የተሞላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። የእንኳን ደስ ያላችሁ መልእክት እንግዲህ በትክክል የደረሰ ይመስላል እና መለስካቸው እንግዲህ እርቅ ወረደ፣ ሰላም ተበሰረ ማለት ነው። እርቅ ወረደ፣ ሰላም ተበሰረ። ማብሰሪያውም ይሄ ዛሬው ምሽት መሆኑን እንዳንዘነጋ። እዚያ በኋላ እንግዲህ የቀጠሉት ጠቅላይ ሚኒስትሩ ነበሩ። ጠቅላይ ሚኒስትሩ የቀጠሉት ስልህ አስቀድመው የተናገሩት ለነገሩ ጠቅላይ ሚኒስትሩ አብይ አህመድ ነበሩ እና እሳቸው በንግግራቸው ካነሷቸው ዋና ዋና ነገሮች መካከል የግጭትና የፍጭት ግን በግጭትና በፍጭት መካከልና በማጥፋትና በመጣፋት መካከል ልዩነት እንዳለ በደንብ አስምሮ ተናግረበታል። ልዩነት እንደሚያስፈልግ፣ ለምሳሌ ሁለት ሰዎች ምንም የማይለያዩ ከሆነ አንዱ አያስፈልግም የሚል ነገር ነበር ያነሱት እና በልዩነት እሳት ይወለዳል። በልዩነት እንቅስቃሴ ያፈጥራል። በልዩነት ለመሳሰሉ ነገሮች ሁሉ ይኖራሉ። እውቀት ብርሃን ይፈጠራል አይነት ነገር ሚ እስቲ እንግዲያው ይህንን ነገር እንዴት የሚያስፈልግ ካየን በኋላ ስለ ቦዲማስ ጀሚ ያወራሉ። ቦዲማስ መሰረታዊ የስሌት ነገር ነው። አሁን መለስካቸው መለስካቸው እስቲ አሁን አሁን የገለጽከውን ነገር ስለ ልዩነት አስፈላጊነትና ሌሎችም እንደዚህ ያነሷቸውን ሀሳቦች ከጠቅላይ ሚኒስትሩ ከአንድ በታቸው እስቲ ቀን ጨባር ገን እንስማ። ሁለት ሰዎች በሁሉ የሚስማሙ በምንም የማይለያዩ ከሆነ አንደኛው ሰው አያስፈልግም የሚያክለው ነገር የለምና፣ ልዩነት ካወቁበት አትራፊ ነው። ሰበቃ ግጭትና ፍጭት ባይኖሩም እሳት ባልነደደ ነበር። እንግዲህ መለስካቸው እንዳልከው ቀደም ሲልም ይሄንን ነው የተናገሩትና የልዩነትን አስፈላጊነት፣ የመተባበርን፣ የመደማመጥን፣ የመተጋገዝን፣ የመረዳዳትን አስፈላጊነት። እንደዛም ሆኖ ደግሞ የዚህን ፍጭት አስፈላጊነት ነው ጠቅላይ ሚኒስትሩ የተናገሩት። ወደ ክፋት፣ ወደ መገዳደል የሚወስድ ነገር እንደሌለ ነው የልዩነት መኖር የተናገሩትና በአብዛኛው የዛሬው ንግግራቸው ፍልስፍናዊና ገቢራዊው ወይም ደግሞ ይሄ ገሃዳዊው ዓለም

የመደመርና የአንድነት ፍልስፍና ወይም የመደመር ፍልስፍና ያስረዳሉ በዘርዘሩ። ከዚያ በኋላ የማካፈል የመደመር የመስም ሁኔታዎች እንዳሉ በዚህ ፍልስፍና ውስጥ ያገነዘቡና ከኤርትራ ጋር ዛሬ በተፈጠረው እርቅና ከአቶ ኢሳያስ ጋር ደግሞ ምን እንደሚካፈሉ ሲያሳዩ የ በሁለቱ መሪዎችና በሁለቱ ሀገሮች መካከል የሚፈጠረው አንድነት አሳብንም ጭምር ልንካፈል ያደርገናል ብለ ይላሉ። እቸሳቸው ምት ከዋናው የማትማቲክስ እሳቤ የሚለየው እኔና ኢሳያስ ስንደመር እኛ ሆነን ስለምንባዛ ነው። መባዛት ብቻ ሳይሆን ግን የኛ የመደመር ሞቶ መቀነስም አለው። የኛ የመደመር ሞቶ የሚቀንሰው በደል፣ ቂም፣ ክፋት፣ ጥላቻ፣ ስንፍና፣ ቀማኛነት፣ ሀገር አለመውደድ፣ ሕዝብን አለማገልገል ይቀነሳሉ። የመቀነሻው መሳሪያ ደግሞ የማስያው ቱል ደግሞ ይቅርታ፣ ምህረት፣ ደግነት፣ ፍቅር ይባላሉ። የእኛ የመደመር ሞቶ ማካፈልም አለው። የምናካፍለው ፍቅር፣ የምናካፍለው በጎ ቃል፣ የምናካፍለው ጥበብ፣ የምናካፍለው ንዋይ! ከኢዙ ወዳፎም ጋር የምንካፈለው አሰብ ይሆናል። እሺ፣ መለስካቸው ጠቅላይ ሚኒስትሩ እንግዲህ ሌሎች የሚያነሳሷቸው ነጥቦች ነበሩና ሲጠቅልል አድርገህ ደግሞ አሰማን መልእክቶቻቸውን። ከዚያ በኋላ እንግዲህ እሳቸው ያተኮሩት በተቻለ መጠን ከዚህ በኋላ የሚቀጥለው ነገር የመካፈል የመደመር የመቀነስን ነገር ያነሱና በተለይ ወደ ጥፋት፣ ወደ ቂም፣ ወደ ጥላቻ እንዳይኬድ ያሳስባሉ። ግን በጥፋት መካከል ደግሞ ቅጣትም እንዳለ ያጠፋ ይቀጣል። ግን የእኛ የእኛ ደግሞ ባህል ጨዋን ሳይት አንተናይድ ማርኬትም ወይም አይሸልም፣ ወደዚህም ደግሞ መመልከት አለብን የሚል ነገር አንስተዋል። ከዚያ በኋላ ግን እንዲያውም አቶ ኢሳያስ ነው እንግዲህ ተናገሩት። ከሳቸው ካበቁ በኋላ ትዝ ይል እንደሆነ አቶ ኢሳያስ ያንን ቅድም መግቢያችን ያረከውን መልዕክት ካሰሙ በኋላ ያተኮሩት ከዚህ በፊት የነበረውን ወደኋላ ትተን አብረን ለመጓዝ ተዘጋጅተናል ሲሉ እንዲህ ብለዋል። እስቲ እሱን ማን ማንን ፍቅራችንንና ስምመታችንን ለመበተንና ለማዋቅ እርጋታችንና እግራታችንን ለመሸበር ለማጥቃት ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድም። እንግዲህ ከዚህ በኋላ በአንድነታቸው የድሮውን ያለፈውን ኪሳራ ለማካካዝ በጨጨት የተነሱ ነው የሚመስሉት እና የሁለቱን ህዝቦች አንድነት ወደፊት ለማስቀጠል ልማት ለማስቀደም እንደተነሱ ነው የሚያሳየው። በአጠቃላይ ግን በአጠቃላይ ግን መድረኩ ይህን ብቻ ለሚያስተናገደው ብዙ ነገር ታይቷል። ብዙ ነገር ተብሏል። ዛሬ ዛሬ እንዲያውም ጠቅላይ ሚኒስትሩ ንግር እንደሰማነው ከሆነ ሰምታችሁ ታናንትም የቀድሞ ጠቅላይ ሚኒስትሩ ታምራት ላይ መገኘት ሁ ዛሬ ነው የሰማነው፣ ሰምታችሁን ግን አላውቅም። እግዲ ለማንኛውም ዜና ነው አሁን የምትነግረን አዲያ ምዛችሁ አሁን ከአንተ ነው እየሰማን ያለነው እና ዜና ነው እና የድሮቹን የቀደሙትን ባለስልጣናት ሲጠቅሱ የእሳቸውንም እያ መገኘት ነግረውናል። ሌላውንም እንግዲህ አሁን ፕሬዚደንት ግርማ ወልደ ጊዮርጊስም ተገኝተው እንደነበር አይተናል። ሌላ አቤት ፕሬዚደንት ግርማ ወልደ ጊዮርጊስም ተገኝተው እንደነበር አይተናል። እዛ አዎ። እና ብዙ ነገር አለ እንግዲህ። ነገ በስፋት ይዤ እመልሳለሁ። መልካም መልካም። እንደው እንደው ሳንጠቅስ እንደው የማንወጣው ነገር አንድ ትልቅ ሀሳብ እዚህ ጋር ጠቅላይ ሚኒስትሩ የተናገሩት በተለይ ኢሱ ይሱ እያሉ ለኢሳያስ አፈወርቂ ክሬዲቱን እየሰጡ የተናገሩት ነገር ከሰላምና ነጻነት ውጪ ብልጽግና የማይተገበር ህልም ነው። ሀገር እንደ ሰው ናት። እኛ እንደሆነ ነው ትሆናለች፣ ስንከባበር ትከብራለች፣ ስናድግ ታድጋለች ብለው ነበር ጠቅላይ ሚኒስትሩ። እዚህ ላይ እንደው ትልቅ ትኩረት ለመስጠት ነው ይህንን ያነሳው፣ ልሳን ጠቅሳት እንዳናልፍ ነው። አዲሱ የምታነሳልን ጥያቄ ነው? ምንም የለም። እናመሰግናለን። በነገራችን ላይ ግን መለስካቸው፣ የታዳሚዎቹን ስብጥር እንደው ልብ ብለህ ማለት ችልሃል። ለምሳሌ ትግርኛ ተናጋሪዎች በተለይ ኤርትራውያን ስለመኖራቸው እንዲህ እንደ አቶ ታምራት አዲስ ነገር ትነግረን እንደሆነ በተለይ ስለ ኤርትራውያን መኖር አለመኖር አላውቅም፣ ግን በትላንትና እንደተመለከትኩት አለ ጭርጭር እንደሚኖሩ እርግጠኛ ነኝ። አስተያየቶቻቸውን ነገ፣ ምናልባት ሰሞኑን ታደርሰናለ። አዎ ስብጥሩ ግን ባገርሙ ከበድሜ ደረጃ ነው ማ አሁን የሚታየን በግልጽ ከትልልቅ አዛውንት እስከ ሕጻናት ድረስ ነበሩ። አስር ሺዎች በሚቆጠር ህዝቦች ርስም ል እናመሰግናለን መለስካቸው። ነገ እንዳልከው ዘርዘር ያለ ዘገባ ደግሞ እንጠብቃለን ያነጋገርካቸውንም ሰዎች ይዘን ደህና አምሽ። መልካም ሰደ ወደሚቀጥለው ዘገባ እናልፋለን። ሰለሞን፣ በነገራችን ላይ መለስካቸው ድል ካገኘ አቶ ታምራትንም አናግሮ ነገ እንደ አስተያየት ቢልክልን መልካም ነው። ጥሩ መልእክት ነው። በትናንትናው ምሽት በሐዋሳ ከተማ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በሚያሳፍር ሁኔታ ኢትዮጵያ ውስጥ ሰዎች አሁንም እየሞቱ መሆኑንና አሁንም ሰዎች ወጥተው መግባት እንዳልቻሉ ገልጠው ይህን ድርጊት ለሚፈጽሙ ሰዎችም የመጨረሻ የሰላም ጥሬን አቀርባለሁ ብለዋል። ጽዮን ግርማ ሶስት ሰዎችን በዚህ ጉዳይ ላይ አነጋግራለች። ለሶስት ቀናት ይፋዊ ጉብኝት በኢትዮጵያ ለሚገኙት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በሐዋሳ ከተማ በተዘጋጀው የእራት ግብዣ ላይ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና የኤርትራ ሕዝቦች አብረው ተወልደው አብረው ያደጉ መሆናቸውን ገልጸው ዛሬ የሚቀደደው ጥቁር መጋረጃ እንጂ አዲስ የሚገነባ ነገር የለም ካሉ በኋላ ጉዳዩን ወደ ኢትዮጵያ መልሰው የሰላም ዋጋ አሁንም ያልገባችሁ በአካችሁ ከዚህ ተማሩ ብለዋል። ይህንን ንግግራቸውን በተመለከተ ሶስት እንግዶች አስተያየት እንዲሰጡበት ጋብዣለሁ። የአዲስ አበባው ዩኒቨርሲቲ የታሪክ መምህር አቶ አበባው አያሌው፣ በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት አቶ ሙልጌታ አረጋዊ። በእርግጥ አቶ ሙልጌታ አሁን እዚህ ዋሽንግተን ዲሲ ውስጥ ይገኛሉ። እንዲሁም የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሀመድ ናቸው። በጉዳዩ ላይ አስተያየት ከመስጠታችሁ በፊት የጠቅላይ ሚኒስትር አብይ አህመድን ንግግር እንስማ። አንዳንድ የሰላም ዋጋ ገና ያልገባችሁ፣ በደቡብ፣ በኦሮሚያ፣ በሶማሌ አንዳንድ አካባቢ ያላችሁ ኢትዮጵያውያን ሰላም ምን ያክል አስደሳች ነገር እንደሆነ አይታችሁ፣ እባካችሁን ዛሬ እንኳን ተማሩ። ኢትዮጵያ ውስጥ በሚያሳፍር ሁኔታ ዛሬም ሰዎች ይሞታሉ። በሚያሳዝን ሁኔታ ሰዎች ወጥተው መመለስ ይቸገራሉ። ይሄን ነገር የምታደርጉ ያሰባችሁ ወይም የተገዛችሁ ሰዎች ከዚህ ተምራችሁ ወደ ፍቅር ጎዳና እንድት መጡ ምናልባት የመጨረሻ የሆነ ጥሬን ላቀርብላችሁ ፈልጋለሁ። አቶ አበባው አያሌው እንግዲህ እንደሰማችሁ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በኢትዮጵያ ውስጥ ሰዎች ይገደላሉ፣ ይሞታሉ መንግስት የመንግስት ታጣቂዎች ይገድላሉ በሚል ሌሎች መንግስቱን ነው ሲከሱ የሚሰማው አሁን ደግሞ መንግስቱን የሚያስተዳድሩት ሀገሪቱን የሚመሩት ጠቅላይ ሚኒስትር በአንጻሩ እያሉ ነው ኢትዮጵያ ውስጥ ሰዎች ይገደላሉ ሰዎች ይሞታሉ እያሉ እያስጠነቀቁ ነው እና ምን አስተያየት አላችሁ በዚህ ላይ ማንን ነው የሚያስጠነቀቁት ምንድን ነውስ ይሄ መልእክት አቶ አበባ እያሌው ከአዲስ አበባ ዩኒቨርሲቲ እኔ ይሄ ግልጽ መልእክት ይመስለኛል እስካሁን ሁለት በጣም የታገሷቸው ነገሮች አሉ አንደኛ በድሮ የተመሰረተ ካሪ አለ ያው ህወሀት በምታንጸው እሷ ሰርታ ባለበሰችው የሚጓዝ አሁን ደግሞ መሪዎች ህዝብ ህዝብ ሲሸቱ፣ መሪዎች ህዝብ ህዝብ ሲሉ ይሄ ያልተዋጠላቸው በድሮው እንትን የተሰፉ ካድሬዎች አሉ። እነሱን የግድ ማስታገስ መኖር አለበት። ሁለተኛ ደግሞ ትልቁ ነገር ምንድን ነው? ይሄ ጥቅም የተነካባቸዋለሁ? ሀገሪቱ ውስጥ ምን አለ? አንደኛ ሳይሰሩ ጥቅም ያጋበሱ ሳይሰሩ ሁሉን ነገር እንደው የብልጽግና ማማ ላይ የወጡ ሰዎች አሉ። እነዚህ ናቸው የሀገሪቱን ወደኋላ እንመለሳለን። ድሮም አያስፈልገንም። ግጭቶች ሲፈጠሩ በየቦታው ላይ የሚፈጠሩት ሰው ከሰው አልግባባ ብሎ ሳይሆን ትልቁ ነገር ምንድን ነው? ሁለት አንደኛ በካሬ በኩል ሁለተኛ ደግሞ በጥቅመኞች በኩል በነዚህ በኩል ያሉ ሰዎች መታገስ አል ማስጠበቅ ይፈልጋሉ፣ የድሮውን ማለት ነው። ይሄ ነው ትልቁ ነገር። ይሄን ግን እንግዲህ ጠቅላይ ሚኒስትሩ የሚታገሱ ከሆነ አይ ለውጡም ላይታወቅ ነው። እነዚህ ሰዎች የሚያስታግሱ ከሆነ ግን የወደፊት እርምጃ ነው ብዬ ወስደዋለሁ። ሲሆን በጣም አመሰግናለሁ። እስቲ አቶ ሙሉጌታ አረጋዊ እርስም የአዲስ አበባ ዩኒቨርሲቲ መምህር ኖት። በእርግጥ አሁን ዋሽንግተን ዲሲ ቢገኙም እስቲ የእርስዎን አስተያየት እንስማ በዚህ ላይ። እኔ በሁለት መንገድ ነው ማየት እንፈልገው። አንደኛው ማንኛውም መንግስት ሕግና ሥርዓት የማስከበር ኃላፊነት አለበት እና ጠቅላይ ሚኒስትር አብይም እንደ መንግስት መሪ ሕግና ሥርዓት ሲደፈር ወይም ሲጣስ የማስከበር ግዴታ አለባቸው። ሰው በዚህ መልኩ ኢትዮጵያ ውስጥ አሁን ልክ ጠቅላይ ሚኒስትሩ እንዳሉት የተለያዩ ቦታዎች ችግሮች አሉ፣ ሕግ የመጣስ ችግሮች። ኦፍኮርስ እነዚህ ችግሮች ምንድን ናቸው ተብሎ ቢጠና ጥሩ ነው። ምንድ ነው ምንጫቸው? ፖለቲካል ናቸው ወይስ ተራ የህግ ጥሰቶች ናቸው? እነሱ እሱ ጥናት የሚጠይቅ ይመስለኛል። ለማንኛውም ያፈለገው አይነት ጥሰት ፈጽም መንግስት ተከታትሎ አጥንቶ እርምጃ የመውሰድ መብት አለው። በሌላ በኩል እስካሁን ግልጽ ያልሆነው ጠቅላይ ሚኒስትሩ ራሳቸው ምን ብለዋል? እስካሁን የነበረው መንግስት ፖሊሶች ሰዎች የሚደበድቡበት የህግ የበላይነት ያልታየበት ራሽ ሰዎች እስር ቤት የሚደበደቡበት አክቹዋሊ መንግስት ራሱ ቴሮሪስት ያሉበት ያሉት መንግስት ነው ያሉ ስልጣን ላይ። እና በሌላ በኩል ህግና ስርአት ስታስከብሪው ስርአት አለው አሰራር፣ እና ለዛም የሚሆን የህግ ስርአት አለወይ እንዴት ነው የሚከበረው ህግና ስርአት? ስለዚህ የእነዚህ ሁለቱ ባላንስ በቃል በአንድ በኩል ስራቸው እንዲሰሩ ህግና ስርአት ማስጠበቅ አለባቸው። በሌላ በኩል ደግሞ ህግና ስርአቱ የሚጠብቁት ህጋዊ በሆነ መንገድ መሆን አለበት እና እነዚህ ሚዛናቸው እስከተጠበቀ ድረስ ጠቅላይ ሚኒስትሩ ያሉ እያሉት እውነታቸው ነው ብዬ አስባሉ። በጣም አመሰግናለሁ አቶ ሙልጌታ። አቶ ጀዋር መሀመድ የኦሮሚያ ሚዲያ ኔትወርክ እንደዚሁም በኢትዮጵያ የፖለቲካ ጉዳይ ቀንደኛ ተሳታፊ ሆነው ቆይተዋል። እና ለእርስም ተመሳሳይ ጥያቄ ነው ማነሳው ግን አያይዤ እንደዚህ አይነት ግድያዎች ካሉ የህግ ጥሰቶች ካሉ ፖለቲካ ናቸው ወይም ደግሞ ተራ ወንጀሎች ናቸው የሚለው የሚጣራው በእንደዚህ ያለ ማስጠንቀቂያ ነው ወይ የህግ ስርዓት ተቋማት ቶሎ መገንባት ወይም እነሱ ስራቸውን እንዲሰሩ ማድረግ አስፈላጊ አይደለም ወይ? ለዚህ ችግሩ መንስኤ ሁለት ይመስለኛል። አንዱ እንደ ተፈጥሯዊ የናቹራል ፕሮሰስ የሚፈጥረው ነገር አለ። ሁለተኛው ማኒፑሌሽን ደግሞ የሰው ሰራሽ አይነት ሂደት አለ። ተፈጥሯዊ የምንለው ከአምባገነናዊ ስርአት ወደ ዲሞክራሲያዊ ስርአት በምናደርገው ሽግግር ውስጥ የሚመጣ ለውጣ አለ። አምባገነናዊ ስርአት ውስጥ የጠመንጃ አገዛዝ ነው ያለው። ሰው ህግን የሚያከብረው ጠመንጃን ስለሚፈራ ወታደራዊ ኃይሉን ጭቆናን ስለሚፈራ ነው። ዲሞክራሲያዊ ስርአት ውስጥ ደግሞ ሰው ህግን ስለሚያከብር ነው የሚገዛው። እናም ከአምባገነን ስርአት ወደ ዲሞክራሲያዊ ስርአት በምናደርግበት ወቅት በፍጥነት የጠመንጃ ህግጋትን በሌሎች ህጎች በዲሞክራሲ ህግጋት ካልተካናቸው ክፍተት ይፈጠራል። በዛ ክፍተት ውስጥ ህግ አልበኝነት ሎውለስነት እየተፈጠረ የሚሄድበት ሁኔታ አለ። አንዱ ይሄ ነው መረዳት ያለበት። ሁለተኛው ደግሞ ልክ እንደ አሁን እንዳልኩ ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርገው ሽግግር ውስጥ በዛ አምባገናኝ ስርዓት ውስጥ ከፍተኛ ጥቅም ያገኙ ወንጀል ሲሰሩ የነበሩ ግለሰቦችና ቡድኖች አንደኛ ጥቅማቸውን ለማስከበር ሁለተኛ ደግሞ ከተጠያቂነት ለማምለጥና አጋብተው የያዙትን ንብረት ፕሮቴክት ለማድረግ ለውጥ እያመጣ ያለው አመራር እነሱን ወደ መቅጣትና በተለይ ደግሞ የኢኮኖሚ ሪዲስትሪቢሽን ማድረግ እንዳይችል እሳትን በማጥፋት እንዲጠመድ የማድረግ ስልት አላቸው። ዲፕ ስቴት የምንለው ማለትም በተለይ በደህንነት ውስጥ፣ በኢኮኖሚ ውስጥ ከፍተኛ ተጽዕኖ ያላቸው ግለሰቦች ይሄን ሊያደርጉ የሚችሉበት ሁኔታ አለ። ሁለቱ አብሮ ነው እየሄዱ ይህ ከሆነ ግን ጠቅላይ ሚኒስትሩ ምንድን ነው ማድረግ ያለበት እዛቸው ብዙ የሚያዋጣ አይመስለኝም። ከዚህ በፊትም ስለ የነበረው ነገር አለ የጠመንጃ አገዛዝ በጎዳናዎች ላይ በወጣቱ ተሸንፏል በመንግስት ደረጃ በጠቅላይ ሚኒስትሩ ዲልጅትማይዝ ተቀባይነት አጥቷል ይህ ከሆነ ከሆነ በፍጥነት ወደ ዲሞክራሲያዊ ህግጋት ሀገሪቷ ልትሸጋገር ይገባል ሶስቱንም እንግዶች አመሰግናለሁ ነገር ግን እንግዶቹ ምን መደረግ አለበት በሚለው የመፍትሄ ሀሳብ ላይ የሰጡትን ማብራሪያ በነጋው ምሽት ፕሮግራማችን ይዘን እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ37 ይቅርታ ከ32 ደቂቃ ትናንትና የጀመርነው ዛሬ ልንቋጭ የምንሞክረው አንድ ውይይት አለ። የፕሬዝዳንት ኢሳያስ አፈወርቂን የኢትዮጵያ ጉብኝት አስታኮ ከቀድሞ የኤርትራ ዋና አስተዳዳሪና በኋላም የውጭ ጉዳይ ምክትል ሚኒስትር ሻለቃ ዳዊት ወልደጊዮርጊስ ጋር የተጀመረ ውይይት ነው ሰሎሞን ያካሄደው። በነገራችን ላይ ሻለቃ ዳዊት ዛሬ እያሉ የሚናገሩት ትናንትና መሆኑን ማስታወስ እንወዳለን። ዛሬ ዛሬ ይላሉ ግን ትናንት ነው ዛሬ ያሉት። ሰሎሞን አባተ ነው እንዳልኩት ያናገራቸው ነው ሻለቃ እንግዲህ እርሶ የኤርትራን የዛሬ መሪዎች በደንብ አድርገው ያውቃሉ። ዛሬ ያለውን ግንኙነት በቅርብ የሚከታተሉ ሰዎች የሚገልጿቸው አንዳንድ እንደው የሚያንጸባርቋቸው ስጋቶች አሏቸው ሻእቢያ ኢትዮጵያን ለመበታተን የቆመ ኃይል ነበር ኤርትራን ለማስገንጠል ብቻ ሳይሆን የሚሉ አሉና በዛሬ ግንኙነቶችም ላይ ጥርጣሬ ያላቸው ሰዎች አሉ። ምንድን ነው የእርሶ ሀሳብ በዚህ ላይ? ሊሆን አይችልማ ምክንያቱም በደንብ ከተገነዘብ ነውና እና ጂኦ ፖለቲካውን ካየንና የኢትዮጵያንና የኤርትራን ሁኔታ በደንብ ከተገነዘብ ነው አንዱ አላንዱ ሊኖር አይችልም። ኢትዮጵያን ዘጠና ሚሊዮን ህዝብ ሽብር ላይ ጥሎ ኤርትራ ለብቻ ሊኖር አይችልም። እንዲሁም ለኤርትራ የሚበጀው ጠንካራ፣ ሰላማዊ አንድነት የተጠበቀ ኢትዮጵያ ነች ለእነሱ የምትበጀው ምክንያቱም ኢትዮጵያ ላይ ትርምስት ጠቅላላ ኤርትራ ነው የሚያበላሸው። ምንም ትርጥር የለውም። ኤርትራ ላይ ያለ ብልሽት ኢትዮጵያንም በተወሰነ መልኩ ያደፈርሳል። ስለዚህ ሁለቱ አብረው ሊሄዱ የሚችሉ ናቸው እንጂ አንዱ አንዱን ረብሾ ሊኖሩ አይችሉም። የአየ ነው እስከዛሬ ድረስ ይህንን መሪዎቹ በጥልቀት ይገነዘባሉ። አሁን ያለውን ወደፊት የሚመጣውንም በተለይ ደግሞ ይመስለኛል። እና ስለሚያውቋቸው ነው። አብይን አላውቀውም። ነገር ግን በኤርትራ በኩል ያሉ ኤርትራን ማለት ነው በጣም እንጂ በጣም በጣም፣ እኔ አሁን በቅርብ የማውቃቸው መሪዎቹ ብዙ መድረክ ላይ አሁን ዋሽንግተን ዲሲ መድረክ ላይ አውጥቻችኋለሁ። እንደውም ጠርቼ እስቲ ይህን የምትናገሩትን ነገር ሲተናገሩ ህዝብ ፊት ብዬ ህዝብ ፊት ቀርበው ተናግረዋል። ምንም ምን አልጠራጠራቸውም። በዚህ የኢትዮጵያ አንድነት ለኢትዮጵያ ብለው ሳይሆን ለራሳቸው አንድነት፣ ለራሳቸው ሰላም የግድ የኢትዮጵያን አንድነት ይፈልጋሉ ይሄ የዋህነት ነው ኢትዮጵያን መፈራረስ ይፈልጋሉ ኢትዮጵያን አፈራርሰው ኤርትራ ልትኖር አትችልም ለነገሩ ይህንኑ አሁን እርሶ የሚነግሩኝ ነገር ገና ይሄ ለውጥ ከመምጣቱ በፊት ፕሬዚደንት ኢሳያስ ሲናገሩ ሰምቻለሁኝ የራሳቸው ዋናው ነገር በሰው ውስጥ ያለው ጥርጣሬ እስካሁን ድረስ የነበረው አስተሳሰብ የሚፈጥረው ቅሬታ ስለሚንጸባረቅ ነው ያነሳው ለውጥ ልክ ነው ልክ ነው ለመሆኑ ሻለቃ ዳዊት እርስ ከልምድም አኳያ ከዝግጅትም በብዙ መንገድ በጣም ብዙ ሀብት በውስጡ ያለ ሰው ኖት። እንደሚገባኝ ከሆነ ለዚህ ለውጥ ብዙ ሊያበረክቱ የሚችሉ ሰው ኖት። እና ምን ሊያደርጉ ይችላሉ? እርሶ በግል እንደ ሻለቃ ዳዊት ወልደ ጊዮርጊስ። ሻለቃ ዳዊት ወልደ ጊዮርጊስ ሸምግሏል ሻለቃ ዳዊት ወልደ ጊዮርጊስ ሊያደርግ የሚችለው አሁን እንደምታውቀው የጥናት ማዕከል አቋቁም ያለውኝ እና ይሄ የጥናት ማዕከል የስትራቴጂክ ኤን ሴኪሪቲ ስታዲስ ነው። የአፍሪካ አፍሪካዊ የሆነ በአፍሪካዊ ስኮላርስ የሚደረግ ነው። በብዙዎቹ ቮለንቲርስ ነን አብዛኛዎቹ የምንሰራው ውስጥ እና ይህንን መምራትና በአፍሪካ ውስጥ ያለውን ስጋት ማንጸባረቅ ነው። የሴኩሪቲ ስጋት ማንጸባረቅ ነው። ይሄንን ማንጸባረቅና መምከር ነው። በተለይ ደግሞ አፍሪካ ቀንድ ላይ በቅርቡ አሁን የጻፍኩ ጽሁፍ የሳውዲ አረቢያና የኢራን ግጭት ምን ያህል ነው የአፍሪካ ቀንድ ላይ ሁኔታውን ሊያንጸባረቅ የሚችለው፣ የምንም ካለው ሁኔታ ጋር ተያይዘው ልክ ነው። ግን ቅድም ያላነሳውታል ነገር እዛ ብዙ ጊዜ በተለምዶ የምንለው ኤርትራ ዳር እንላለን መሀል አገር እንላለን። አዲስ አበባን፣ ሸዋን እዛ አካባቢ መሀል አገር ይህም ሀይል አንዱ መሀል አገር እንላለን። በስልጣኔ በባህል፣ በሃይማኖታችን መሰረት በኢትዮጵያ ሕልውና ውስጥ በተጫወቱት ሚና ሲታይ መሀል አገር ኤርትራ ነች፣ ሸዋ አይደለም። ሸዋ በኋላ የመጣ ነው። ስልጣናችን የሃይማኖት የባህል የቋንቋ የሁሉ ነገር የመጣው በዛ በኩል ነው። ጦርነቶች ጦርነቶቻችን የመጡት በዛ በኩል ነው። እነ ደብረ ቢዘንን ጨምሮ ማለት ነው። ደብረ ቢዘን ካምፑ የጦር ስራ ሆኜ ካምፑ ደብረ ቢዘን ስር ማህበር የምትባል ቦታ ነው። ሁለት ዓመት መጀመሪያ ምክትል መቶ አለቃ ሆኜ የሄድኩት ደብረ ቢዘን ስር ነበር፣ የሰፈር ነው እና ደብረ ቢዘን ስር ሆነን ከዛ ወታደሮች ስፔሻል ፎርስ ነበር የምናሰለጥነው ነው። በሁለት ወር ሁለት ጊዜ እንወጣ ነበር። ያን ደብረ ቢዘን አዱሊስን እንደዚህ የመሳሰሉ ሁሉ የስልጣኔ በር ነው። ያ አካባቢ ለኢትዮጵያ ትልቅ እንጂ ሰለሞን ትልቅ እንጂ። እኔ በአጋጣሚ ብዙ ኤርትራውያን ጓደኞች አሉኝና እስካሁን ድረስ ሁለት ሀገሮች ከሆኑም በኋላ ኢትዮጵያን ሲጠሩ ኢትዮጵያ እያሉ አልነበረም የሚጠሩት። አሁን እርሶ ቢያነሱት ትዝ አለኝ መሀል ሀገር ነው የሚሉት። ይናስታወሱኝ ሻለቃ፣ እርሶ በኢትዮጵያ በኩል ኤርትራን ካስተዳደሩ ሰዎች ቅድም ከዘረዘሯቸውና ሌሎችም ብቸኛ በህይወት ያሉ ሰው ነዎት። እንግዲህ በዚህ ሁኔታ ውስጥ አሁን ሊያበረክቱ ከሚችሉት ትልቅ ሀብት ጋር በተለይ በዚህ በጸጥታው ቀላል ጉዳይ አይደለም፣ አሁን ያነሱት ከሱ ጋር እና ከሰላሙ ውጪ ኢትዮጵያ ከኤርትራ ኤርትራ ከኢትዮጵያ ምን ያገኛሉ? ምን ይወራረሳሉ? ምን ያተርፋሉ በቁሳዊም ይሁን በመንፈሳዊ መንገድ? አዎ ጥሩ ነው። አንደኛ እስትራቴጂካዊ ነው። አንደኛ መጀመሪያ መታየት አለ ስትራቴጂካዊ ነው። ከኢትዮጵያ የበለጠ ኤርትራ ስትራቴጂክ አቀማመጥ አላት። ከባድ የሆነ ስትራቴጂክ አቀማመጥ አላት። ከዛ አንጻር በኤርትራ በኩል የሚመጣ ግፊት ሁሉ፣ የጸጥታ መደፍረስ ሁሉ በዛ በኩል የሚመጣ ከቀይ ባህር አሻግሮ ከየመን በጋልፉ በኩል በአደን ባህረሰላጤ በዛ በኩል የሚመጣው ሁሉ ነገር ኤርትራን የሚነካ ነገር ኢትዮጵያን የሚነካ ስለዚህ ነምበር ዋን በጸጥታ አንጻር ሁለቱ ከተባበሩ ማንም አይነካቸውም እና የሁለቱ መተባበር አስፈ አንዱ ለአንዱ ላይ መሳሪያ አይሆንም ተባብረው ለመመከት ይችላሉ ለመከላከል ይችላሉ በህልውና አንጻር ያ አንድ ሁለተኛ በኢኮኖሚ ረገድ ያው ሪሊ ሁለቱ በኤርትራም በኩል ሆነ በኢትዮጵያ በኩል ብዙ ምርቶች አሉ፣ በሁለቱም በኩል መደጋገፍ የሚችሉበት። ኢትዮጵያ በእርሻ በኩል ብዙ ነገር አላት። በኤርትራ በኩል ደግሞ ብዙ የኢንዱስትሪ ነገሮች አሉ እና ኤክስፖርት የሚያደርጉበት ቦታ ባለመኖሩ ይሆናል እንጂ ኢትዮጵያ ከውጭ ኤክስፖርት ከምታደርግ አንዳንድ ቴክኒካል ነገሮች ኤርትራ የሚደረጉ አሉ። ኤርትራ በጣም በቴክኒካል ነገሮች በጣም ጎበዝ ናቸው። ያ ሰላም ይፈጠራል፣ ያ የኢኮኖሚ ልውውጥ ይፈጠራል። ሌላ ደግሞ የበለጠ የኢትዮጵያ ውስጥ ያለው የፖለቲካ ሁኔታ፣ ኤርትራ ውስጥ ያለው የፖለቲካ ሁኔታ የተለያየ ሊሆን አይችልም። ከእንግዲህ ወዲያ አሁን ኤርትራ ውስጥ ባላቸው ችግር ምክንያት ብዙ ተጽዕኖ አለ። በንግግር ላይም ሆነ በጽሁፍም ላይ ከነጻነት ጋር ከመብቶች ጋር የተያያዙ ከመብቶች ጋር የተያያዙ ችግሮች አሉ። ይህን እናውቃለን። ነገር ግን አሁን በሄድ መንገድ ሲከፈት ሁለቱ የተለያዩ ሊሆናችሁ በፍጹም። የግድ ሁለቱም አንድ አይነት ፖሊሲ ማንጸባረቅ አለባቸው እስከ ዛሬ ድረስ የነበረው ምክንያት እንደምታውቀው ያው እስካሁን ስቴት ኦፍ ወር በጦርነት ላይ ስለነበሩ ከኢትዮጵያ ላይ ባይዋጉም እንኳን በጦርነት ሁኔታ ላይ ስላሉ በዚህ ምክንያት አንዳንድ አዋጆችን ማወጅ ነበረብን ነው የተባለ ኤርትራ ውስጥ ያ ሁኔታ ይህንን ፖሊሲ እንዲያቅዱና በተግባር እንዲያውሉ ያስገድዳቸው ሁኔታ ዛሬ የለም ማለት ነው ያ ከሌለ በተቻለ መጠን ብዙ ነገሮች ክፍት ያደርጋሉ ነጻ ያደርጋሉ እና ህዝቡ ይተነፍሳል ማለት ነው ህዝቡ ከተነፈሰና ነጻ ነቅ ጥንቃቄ ካለ ነፃ መነጋገር ካለ ሁለቱ ሀገሮች በጣም ዴቨሎፕ ያደርጋሉ፣ በጣም ይለማሉ። በባህር በኩል ሆነ በኢንዱስትሪ በኩል ሆነ በእርሻ በኩል ሆነ በባህል በኩል ሆነ በሁሉም ነገር አብረው፣ በመንፈስም በኩል ሪሊ መንፈሳቸው ይረጋል። ኢትዮጵያ ኤርትራ ብለው ያንን ቴንሽን መፍጠር ራሱ ትልቅ ችግር ፈጥሯል። በአሜሪካን ሀገር እንደምታየው ኤርትራውያኖች የሚሄዱ በቤተ ክርስቲያን የተለየ ነበር። አንድ ጓደኛ ነበር፣ በቅርቡ ኤርትራዊ መሆኑንም አላውቅም። ትግርኛ ይናገራል። የዛ ጊዜ አንጠይቅም አሁን ወታደር ነው። ሞተ። ሲሞት የተባረቀው ኤርትራ ቤተክርስቲያን አሉ እንዲ ይህ ሰውዬ ያደገው ያገለገለው በውትድርና ሙያ ኢትዮጵያ ውስጥ ነው ኢትዮጵያዊ ሆኖ ነው። ዛሬ ሲሞት እንዴት አድርጋችሁ ኤርትራዊ አደረጉታል? ወይም ደግሞ ኤርትራና ኢትዮጵያ ለምን እንለያያለን በሚል ነገር ተሟገጥኩኝ ከሰዎች ጋራ እና ያ ሁሉ ቴንሽን አይኖርም። ዛሬ በሰርግም ሆነ በባህልም ሆነ በቤተክርስቲያንም ሆነ በሁሉም አካባቢ አንድ ላይ መኖር እንችላለን። ይህን ውጥረት አንጎላችሁ ውስጥ ያለ ውጥረት ትልቅ ሸክም እናራግፋለን። ሻለቃ መቼም እርሶ ቅድም እንደገለጹልኝ ከፕሬዚደንት ኢሳያስ ጋር ቀደም ሲል አንተ አንተ እየተባባላችሁ ስታወሩ የነበሩ ሰዎች፣ በቅርብ ከጀርባም ሆነ በግልጽ ትነጋገሩ ትሰሩ የነበራችሁ ሰዎች ናችሁ። ከዚህ ከመብቶች ሁኔታ ጋር በተያያዘ ከነጻነት ሁኔታ ጋር በተያያዘ ፕሬዚደንት ኢሳያስ እጅግ አምባገነን አይረን ፊስት የሆኑ ሰው ናቸው በሀገራቸው ሕዝብ ላይ እየተባለ ነው የሚነገረው እና እርሶ የሚያውቋቸውን ያህል በግል ፕሬዚደንቱን ልቦናቸው እርስዎ ለሚሉት መከፈት ለነጻነት ለመብቶች መከበር ክፍት ነው ዝግጁ ይሆናሉ ብለው ያስባሉ? አዎ፣ ይመስለኛል። እኔ ለፕሬዚደንት ኢሳያስ ጠበቃ ለመሆን አልችልም። የኤርትራ ሕዝብ የሚፈርጃቸው ነገር ግን ከውጭ ከምናየው እና በግልም ተገናኝተን ካየነው ከሀላፊዎቹም ጋር ከብዙ ሀላፊዎቹ ጋር ብዙ ጊዜ አግኝቻቸዋለሁ ከዚህ አንጻር ሳይ መለወጥ ያለበት ሁኔታ ነው። ይህን ይዞ መሄድ ራመድ አይቻልም። ቅድም እንዳልኩት ዋና ምክንያት የተሰጠው ኢትዮጵያ ጦርነት አውጃብናለች ኤኒ ታይም መታ ልትወጋን ትችላለች በሚል። ስለዚህ የስቴት ኦፍ ኢመርጀንሲ አዋጅ የአስቸኳይ ጊዜ የጦር ሁኔታ ማለት ነው። እንደሱ ስለሆነ በዛ ምክንያት ሁኔታውን ነጻ ካደረግ ነው ልንጠቃ ስለምንችል የሚል ምክንያት ነው የተሰጠው እና ያ ምክንያት ከሆነ ያ ምክንያት አሁን አይኖርም። ይሄ ከአጠቃላይ ግምገማና ከጤናማ አመለካከት የሚነሳ አስተያየት ነው እየሰጡ ያሉት። እኔ ግን እየጠየቅኩት ያለሁት እርስዎ በቅርብ ያውቋቸዋልና ፕሬዚደንት ኢሳያስን ከወጣትነት እድሜያችሁ ጀምሮ ማለት ነው ትተዋወቃላችሁ። ምናልባት ከሰላሳ 30 ዓመት ላላነሰ ጊዜ ትተዋወቃላችሁና ልቦናቸው ቅርብ ነው ወይ ለእንደዚህ አይነት መከፈት? በጣም አሁን እኔ ስንተዋወቅ አሁን ለምሳሌ ናቅፋ የሚጀም አንድ ጊዜ በዛ ጊዜ ናቅፋ ሄድኩኝ ጊዜ ከጀርባ እኔ እዛ ጊዜ ተገንጣዎች እያልኩ ነው ሲሄድ እንኳን ናቅፋ ስገባ ወዳጆቼ ትገደላለህ፣ ኧረ እንዴት ትገባለህ? እሱ ደፍሮ ና አለኝ እና እዛ ነው የምንነጋገረው፣ ይሄንን የኢትዮጵያን ሁኔታ እንጂ። እዚህ ና ሲለኝ እኔ በጣም ፈርቼም ነበር፣ ግን ጓደኞቼ የበለጠ እኔ ፈርተው ነበረ። እኔ ኦንዲ አዘር ሳይድ ሆኜ የኢትዮጵያ አንድነት እያልኩ፣ ተገንጣዎች እያልኩ የማወግዛቸው የወገኋቸው ሰዎች አሁን እንወያይ ብለውኝ በጀርባ በር ሲጠሩኝ ትንሽ ሰግቼ ነበር እና ግን ገባው ጠረብር ገባው በሚገባ። በዛ ጊዜ እንኳን ናቅፋ ውስጥ ገብተን በምናያቸው ጊዜ ሰዓሊ ናቸው፣ ሰውዬው ሰዓሊ ናቸው፣ አንባቢ ናቸው። እኔ እንኳን ሳሆን ጓደኞቻቸው እንኳን በቅርብ ያሉ ፈጽሞ በወዳጅነት ነው የሚያዋቸው እንጂ እንደዚህ በፍርሃት አያዋቸው ነበር። ሜዳ ላይ ጴጥሮስ ሰለሞን የታሰሩት እነዚህ ሁሉም የማያዋቸው እንደ ጓደኛ ነው አንተ አንቺ እየተባባሉ ነበር እዛ የሚኖሩትና፣ በኋላ ግን የሆነውን ነገር ሁሉ እናውቃለን። አዎ እናውቃለን። በኋላ እማ አንዳንድ ጊዜ ለም ይሄው ነው በሄድ ቤታችን ያየ ነው ሰለሞን፣ አንተም ታውቃለህ። ብዙ ሰዎች በዛ ደረጃ እናውቃቸውና እዛ ቦታ ላይ ሲደርሱ ይለወጣሉ። ምንድን ነው የሚለውጣቸው የሚል ብዙ ተጽፏል፣ ብዙ ተደግሯል። አናውቅም፣ እንግዲህ ሲደረስበት ብቻ ነው የሚታወቀው፣ እንዴት አውሬ እንደሚያደርግህ አንዳንድ ነገር ነበረ ቅርቦ ያሉት የሚቀጥለው በር ያሉት ሙጋቤ ተገፍተው እስኪወርዱ ድረስ ወጣ ሁ እንዴት አይነት ሰው ነበሩ? ሳይኮሎጂያቸውን አላውቅም፣ ነገር ግን ዛሬ ያየሁት መድረኩ ላይ ኢሞሽናል የሆነ በቀደመታም ዛሬም እንደዛ አይቸው አላውቅም። ሲስቅ እዛ አስመራ ሆኖ አውቁ ሲንሲር ሳቅ ለመጀመሪያ ጊዜ ነው እንደዛ ያየሁት። ሁሉም ሰው ነው ይህንን የሚያስተዋለው። ዛሬ ደግሞ ሊያለቅስ ትንሽ ነበረ ቀሪያች በአንድ ሞመንት ነበር። እዛ ስቴጁ ላይ ቤተ መንግስት ውስጥ አንድ ሴትዮ ወጥታ እያለቀሰች አንድ ጣን ማጨሻ አንድ ነገር ስጥብላ ፕሮግራም ውስጥ የለ ነገር አደረገች። ምታለቅስ ነበር ወጥታ እሱ የዛ ጊዜ ትንሽ ስሜታዊ መሆኑ በጣም ያስታውቅ ነበረ። ሂዩማን ቢይንግ ነው። ፖለቲካ ትንሽ እንግዲህ የመኖርና ያለመኖር ጉዳይ ሆነና የእያንዳንዱ ሰው አያያዝ ይለዋወጣ። ግን ኤርትራ ሕዝብ የሚፈርጀው እኛ አይደለንም። እኛ ግን ዛሬ ማየት ያለብን ከኢትዮጵያም ጥቅም አንጻር፣ ከኤርትራ ሕዝብም አንጻር ትክክል ነው ዛሬ የተሰራው ነው። ወደ ኋላ መለስ ብለን አሁን ያንን ቃኝተን እሱም ራሱ ተናገረ። ዛሬ ከኋላ ስህተቶች ተሰርተዋል። አሁን ካቻፕ ማድረግ አለብን። ያንን እንክሳለን አለ እንክሳለን አለ። ምን ማለት ነው ምን ማለት ነው ሻለቃ መቼም ወደ ኋላ ተመልሰን አኒ አናንሳ ቢባልም እኔ ጋዜጠኛ ነኝ ማንሳቴን አልተውም ባለፉት አርባ ዓመታት ብዙ ደም ፈሷል ብዙ ቤት ፈርሷል ብዙ ንብረት ወድሟል የሁለቱ ሕዝቦች ሞራል በምን አይነት ሁኔታ እንደደቀቀ ከእርሶ በላይ የሚያውቅ የለም ሻለቃ እና አሁን ካሉት መሪዎች ምናልባት ዶክተር አብይ በቅርብ ያሉ ሁኔታዎችን ባለፉ 25 ዓመታት ያሉ ሁኔታዎችን ሊሆን ይችላል የታዘቡትና የተሳተፉት ነገር ግን በዚህ ሁኔታ ውስጥ ብዙ ህመም ደርሷል፣ በሁለቱ ሀገሮች ህዝቦች፣ በአካልም፣ በመንፈስም፣ በንብረትም፣ በብዙ ነገር። ይሄ ነገር እንዴት ነው የሚታከመው? ካሁን በኋላ ዝም ብለን እንርሳው ነው የሚባለው? እንርሳው ቢባልስ ይረሳል? ቁጥር ብቻ አይደለም። እያንዳንዱ ቤት ገብተን ካየን፣ እያንዳንዱ ቤት ውስጥ የመረረ ሐዘን ነው የተተከለው። ከትውልድ ዕድገት ወይም ዴሞግራፊም አኳያ ስንመለከተው ብዙ ጫና የነበራቸው ሁኔታዎች ናቸው የተፈጠሩትና፣ እንዴት ነው ማከም የሚቻለው? እንዴት ነው መካስ የሚቻለው ይሄንን ሁኔታ? ሻለቃ ልክ ነው፣ ትክክል ጥያቄ ነው። ነገር ግን ከኔ የበለጠ በህይወት ያለ፣ ከኔ የበለጠ ለኤርትራ የተከፈለውን መስዋዕትነት የሚያቀለ እውነት ነው፣ አውቃለሁ። ለዚህ ነው ማነሳሉት፣ ለርሶ ከመጀመር ጀምሮ እስከ ዛሬ አውቃለሁ። ስንት ህዝብ እንደተሰቃየ ህዝብ ህዝብ እንደተሰደደ እንደ የሞተው የሞተው የእኛ ወታደር እንኳን የማይከበርበት ሞቶ እንኳን ከሞተ በኋላ የማይከበርበት ነው። አጥንቱ እያንዳንዱ ኤርትራ ሜዳ ላይ ተከስክሷለች። ደግሞ ዛ ፈሷል ቆስሎ የነበረው ተገፍቶ ወጥቷል። ከዛ ሀገር በደሉ በሁለቱም በኩል ነው። በነገራችን ላይ በህዝብ ደረጃ ነው የማየውና በሁለቱም ህዝቦች ላይ ያለ በደል ነውእና ምንድን ነው የሚደረገው ይህንን ለማከምና እንዲጠግግ ለማድረግ ሂሊንግ ፕሮሴስ ነው። ይሄ መቼም ታሪካችን ሁሉም እኮ ነው፣ ሰለሞን። ይሄ እኮ በኤርትራና በኢትዮጵያ ብቻ እኳ አለም በንት በወያኔና በሌላው ኢትዮጵያ ህዝቦች የተደረገውን ማን ነው የሚያክመው? እንዴት ነው ያው ቁስል የሚጠፋው? አዎ ሁሉም ነው የሚመለከተው። ልክ ነው። የሰላም የእርቅ ጉዳይ ሲባል መነሳቱ አይቀርም። ይሄ ነገር እንግዲህ እኔ መቼም ማምነው በምንድን ነው በእርቅ እና በፍቅር የሚባል ነገር፣ በተለይ በሀገራችን በተመለከተም እኔ መናገር የምችለው እርቅና ፍቅር የሚባል ነገር ለስብከት ይመቻል፣ ለመናገር ይመቻል። አላማችን እሱ ነው። ነገር ግን ህግ የበላይነት ነው። ህግ በጀስትስ ህግ ሲተረጎም ያ ህጉ በምን አይነት አስታራቂ መንገድ ሊተርጎም ነው እንጂ ፍትህ የሌለበት ሁኔታ እርቅ ሊኖር አይችልም። በእንደዚህ ያለ አሁን በጠቀስካቸው አይነት ጭካኔ ስራዎች ላይ ሊሆን አይችልም። ፍትህ በተወሰነ መልኩ መታየት አለበት። ፍትህ የማይታይበት ቦታ ሊረሳ አይችልም። ምንም ጊዜ መርሳት አይቻልም። ይቅርታ ማድረግም ትክክል አይሆንም። ፍቅር ዝም ብሎ እኮ አይመጣም። ተወቃቅሰ ተሰዳድበ ያጠፋው ያጠፋው ተቀጥቶ ነው ከዛ በኋላ ፍቅር የሚመጣው እንጂ ማሻር መካከልህ እያለ አንተን ገሎ አንተን አቁስሎ አንተን ንብረትን ወስዶ እንደገና እንታረቅ ብሎ መቀመጥ አይቻልም። ያ መታረም አለበት። መጀመሪያ ለእርቅ የሚያስማማ ሁኔታ መፈጠር አለበት። ስለዚህ ኢትዮጵያ የምናየው እንደዛ ነው። በኤርትራና በኢትዮጵያ መካከል ያለውን ሁኔታ በመንግስታት ደረጃ ነው እንጂ በህዝብ መካከል የለም። እኔ ሰላሳ አመት ሙሉ ውጊያ ሲካሄድ ኤርትራ ውስጥ የኤርትራ ህዝብና የኢትዮጵያ ህዝብ አልተዋጋም። የተዋጋው ሁለት ፎርስስ ናቸው። የአንድነት ሀይሎች ወታደሩ፣ የአንድነት ኃይሎች እኛ እና የተገንጣ ኃይሎች የተዋጋ ነው። ያ ሁሉ ውጊያ እየተካሄደ በእያንዳንዱ የኤርትራ ከተማ ብትሄድ ህዝቡ በሰላም ይኖራል። እነ ተጋብቶ ተዋልዶ በሰርግ በተስካር በለቅሶ በዛን ጊዜ በለቅሶ ላይ የምታየው ምንድነው? ሰለሞን ለቅሶ ላይ የምታየው ከነጻነት በኋላ ከነጻነት ድረስ ከነጻነትም በኋላ ስንት ዓመት ቆይቶ ለቅሶ ላይ በግንባር ቀደም የሚታየው አስከሬኑ አይደለም፣ የኢትዮጵያ ባንዲራ ነው የሚታየውስጥ ነው። ኢትዮጵያዊነትን አስተማሩንም ምልህ ለዚህ ነው የጻፍኩት እዛ። ኢትዮጵያዊነትን ያስተማሩን ምልህ ኢትዮጵያ ውስጥ እንደሚታየው አይደለም፣ ኤርትራ ውስጥ የሚታየው ኤርትራ ውስጥ ሲሞት ሰው በሰርግ የኢትዮጵያ ባንዲራ በየቤቱ የሌለው አንድ ሰው ያለ አልነበረም። አንድ ሰው አንድ ሰው፣ ምክንያቱም የሰርግ ዕለት ያስፈልጋል፣ የለቅሶ ዕለት ያስፈልጋል፣ የበዓል ቀን ያስፈልጋል በራፉ ላይ ሰቅሎ ነው። በየቀኑ እንኳን ያስታውሳሉ ሻለቃ። ከጠዋቱ አስራ ሁለት ሰዓት ላይ ባንዲራ ሲሰቀል እና ከምሽቱ አስራ ሁለት ሰዓት ላይ ባንዲራ ሲወርድ በልዩ ክብር ነው። ሁሉም ሰው ቆሞ ነው የሚያወጣውና የሚያወርደው ማንም መንገደኛ ሁሉ ቆሞ ነው። ይሄ ልክ ነው። አሁን አንድ ቻፕተር መጽሐፌ ላይ ያልኩህ ኢትዮጵያዊነትን ያስተማሩንም ልምል ጀና መስፍን ገብረቃልን ታውቃለህ? አሁን ጀና መስፍን ገብረ ቃል በጣም ጀግና ወታደር ነው። ጀግና ኦፊሰር ነው። አሁን ለንደን ያለው በጣም ሜጀር ጀነራል ሆኖ የወጣው በህግ ምሩቅ ነው። አሁን ፒኤችዲውን አግኝቶ ሪሊ በኪንግስ ኮሌጅ ያስተምራል። አባቱ ደጃማች ገብረ ቃል ይባላሉ። የሰቲትና ጋሽ አውራጃ አስተዳዳሪ ነበሩ። የኩናማ አካባቢ ያለ ባረንቱ ላይ ሆኖ እና በዛን ጊዜ ነው የማውቃቸው። እንደ አባቴ ነው የማውቃቸው የማያቸው እና በጣም እንትን ነበሩ። እሳቸው ሞተዋል እና በቅርቡ መጽሐፌን በማዘጋጅበት ጊዜ መስን ገብረቃል ዳያሪያቸውን ሰጠኝ። አንተ ሲ ተመልከተው፣ ጻፈው አለኝ። ዳያሪያቸው በእጃቸው የጻፉትን ነው በአምስት ዓመት አርበኝነት ጊዜ። እሳቸው ኤርትራዊ ናቸው። የአንሰባ ናቸው። የሐማሴን ሰው ናቸው። ትውልዳቸው፣ ኑሯቸው፣ ባለቤታቸው፣ ሚስታቸው፣ ዘራቸው ሙላ የዛ አካባቢ ናቸው። በአምስት ዓመት ጦርነት ጊዜ እሳቸው እኔ ከሊቢያኖች ጋር በሩ ይዘዋቸው ነበር። ከዛ አምልጠው ከጣሊያንም አምልጠው ትግራይ ሄደው መዋጋት ፈልጋል። አምሳ ወታደር ይዞ ሄዱ። አምሳ ኤርትራውያኖች ይዞ ሄዱ እና ራስዩም አይ እኔ ጦርነቱ በቃ እጄ መስጠት የመስሉ እንዴት አድርገው እጅ ይሰጣሉ? እንዴት አድርገው እጅ ይሰጣሉ? ወታደሮች አሉ። እኔ አምሳ አለኝ ሌላች ደግሞ ሰዎች አሉ ብዙ ወታደሮች ይዘው ይመጣሉ እንረዳውታለን ሲሏቸው አይ ብለው እሳቸው ከሀገር ሲወጡ ደጃዝማች ገብረ ቃል እና ጓደኞቻቸው ስንት መቶ ወታደር ይዘው አርማጭሆ ገብተው አርማጭሆ ከራስ ምሩገና ከሌሎችም ጀግኖች ጋር አምስት ዓመት የተዋጉ ሰው ናቸው ኤርትራውያኖች ነው ኤርትራውያን ወታደሮች ይዘው ሄደው ከኤርትራ ድረስ ዘምተው ነው ለኢትዮጵያ አንድነት የተዋጉ እኔም አውቀውን ነው የምናገረው እ የማላውቃቸው ደግሞ ስንት አሉ ስለዚህ ነው ሪሊ ኢትዮጵያና ኤርትራ አንድና ሁለት መንግስት ምንም አይደለም ዋናው ነገር ሁለት መንግስት። አሁንም እኮ ኢትዮጵያ ውስጥ ያለ የፌዴሬሽን ብለው መንግስታት ማለት መንግስታት ነው ያለ ኢትዮጵያ ውስጥ። የኦሮሞ መንግስት ነው ፕሬዚዳንት ነው የሚባለው። ሁሉም ስቴቶች ናቸው ፕሬዚዳንት ነው የሚባለው። መንግስታት ናቸው እነሱ። ስለዚህ ትንሽ ለየት ያለ መንግስት ነው ይሄ። ግን ያው እንደ መንግስት ንጠረ ዋናው ህዝቡ አንድ ይሁን ነው። ህዝቡ አንድ ከሆነ ለሁላችን ይበጃል። የፖለቲካ ሲስተሙ መለያት ምንም አይደለም። ኮመን የሆነ አጀንዳ፣ ኮመን የሆነ የፎረን ፖሊሲ፣ ኮመን የሆነ የኢኮኖሚ አጀንዳ ይዘን ብንራመድ እናሸንፋለን ነው ለማለት ነው። እና ፍቅርና እንትን ያሸንፋል። ነገር ግን ቅድም እንዳልኩት ከፍቅርና ከሁሉን በላይ ደግሞ ህግ አስፈላጊ ነው። ግን ለማናቸውም ኤርትራና ኢትዮጵያን የሚለያይ ኃይል የለም ሲሉ እውነት ነው። እና አሁን አንተ ብዙ ኤርትራ ወዳጆች ይኖርሃል፣ ሆነቱ የአንተና የእነሱ ግንኙነት አልፈረሰም። ፈርሷል? አልፈረሰም፣ ወዳጆቻችን ናቸው። ስለዚህ ይሄ በህዝቡ መካከል ያለው እንደሱ ነው ነው ብዙ ለፈለፍኩኝ። ሻለቃ ዳዊት ገና ወደፊት እየተመላለስኩኝ ስለ ሁለቱ አገሮች ግንኙነት፣ በኢትዮጵያም ውስጥ ስላለ ሁኔታ ብዙ ትንታኔዎችን እንጠይቆታለውኝ። ብዙ ታሪካዊ ዳራዎችን ያጫውቱኛል፣ አድማጮቻችን ያካፍሉልኛል። ዛሬ እንደው ድንገት ደውዬ ነው ይህንን ሁሉ ቁም ነገር ያጫወቱኝ። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሻለቃ ዳዊት ወልደ ጊዮርጊስ ደናምሹ። አቤት ሰለሞን አባተ፣ በጣም እግዚአብሔር ይስጥልኝ። እኔም ለመተንፈስ እድል ሰጠኝ። ዛሬ ስሜት ይዞ ነበረ ለመተንፈስ እድል ሰጠኝ። በድንገት ደውለህ እግዚአብሔር ይስጥልኝ። አሚን። ደህና አምሹ ሸለካ ሌሎችም አስተያየቶችን እንግዲህ ሌሎችንም ምሁራን ሰዎች እንደዚሁ በስራ ላይ የቆዩ ልምድ ያላቸውን ሰዎች እየያዝንላችሁ እንመለሳለን። ክቡራትና ክቡራን አሁን ዛሬ ምንድን ነው የራዲዮ መጽሔት ቢያልፍ በሳምንቱ ምን ምትሉት ነገር ነበር፣ የራዲዮ መጽሔት ነው። ለማንኛውም እንጀምረውና እንዴት እንደምንገታው አድማጮች እንገልጣለን። ዛሬ ኔዮስጅ ባለው ራዲዮ መጽሔት ይሁን፣ ወቅቱ ነው ወቅቱ ግድ ይላል። ትክክል ነው። ይህ የራዲዮ መጽሔት ዝግጅት ነው። እሁድ ሐምሌ 8 2010 ዓ ም አዲሱ ትኩሱን ስሜት የሚያመጣው ነው። ቦታው ጋር ለቀረ ነው፣ ደግሞ እዛ ዶም ውስጥ ያለው መሰለኝ። አሁን እንደገና እኛ ያልነበር ነው። ንም ወሰድ ከንኮ በሰሜን አሜሪካ የኢትዮጵያን ስፖርትና ባህል ፌዴሬሽን ነው። አድማጮቻችን፣ አመታዊ በዓሉ ካለፈ ሳምንት አስቆጠረ። አዎ፣ በተለይ ታዲያ ደምቆ የተከብረው እንዳደመጣችሁት ከሙዚቃው የኢትዮጵያ ቀን ነበርና፣ ቀደም ሲል ያሰማ ነው ኢትዮጵያ የተሰኘው ዜማም ይህንኑ ነው የሚጠቁመው ከፕሬዚዳንቱና ከክብር እንግዳው የዕለቱ ንግግር በኋላ ምሽቱንም አድምቆታል ታዳሚውንም ዘና አድርገዋል ነው የምትለኝ አዲሱ አዎ ፕሬዚዳንቱ ለጠቅላይ ሚኒስትር አብይ አህመድ ከሕዝቡና ከፌዴሬሽኑ የተላለፈላቸውን መልእክትም ያሰማው በዚሁ ወቅት ነበር ዲዮ መጽሔት የፕሮግራም ማሳሰቢያ ልንለው እንችላለን። ብዙ ነው የተናገረው። እስክንድር ነጋ ተናግሯል። የፌዴሬሽኑ ባለስልጣናት በዓሉን ገምግመዋል። ብዙ ዝግጅት አለን። የንጉሴ አክሊሉ የማይጠገበው ፕሮግራም አለ። እንግዲህ ባዘቦቱ ቀን አንድ የራዲዮ መጽሔት ቀን ይኖረናል። አዘቦቱን ቀን አንድ ቀን እሁድ ታደረጉታላችሁ። አንዱን እሁድ ያው አይባክኑም መቼ እና በራዲዮ መጽሔትና በራዲዮ መጽሔት እናቀርባቸዋለን ያልናቸው እንግዶቻችን ሁኔታው እንደምትረዱልን ተስፋ እናደርጋለን። ከይቅርታ ጋር ጠብቁ ካላችሁ በመጠበቅ ቀጥሉ። አዎ። ክቡራትና ክቡራን አድማጮች እንግዲህ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ለምሽቱ ስርጭት አብረናችሁ የቆየ ነው የስርጭቱ ፕሮዲውሰር ንጉሡ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው፣ እንዲሁም ጽዮን ግርማ፣ አስተናጋጆቻችሁም ሶሎሞን አባተና አዲሱ አበበ ነን። እንግዲህ ዝግጅታችን ለዛሬ በዚሁ ተጠናቀቀ። የተከበራችሁ አድማጮች በሰላም ሙዚቃ፣ ሰላም እንላለን። ሰላም እስከ ዝግጅቱ ፍጻሜ ከማሐሙድ ጋር እንተዋችሁ። ሰላም ይሁን። ሰላም

Ache, ye A na Yes, will be go da bro,